የኢትዮጵያ ነጻ ፕሬስ ጅማሮ፣ የዛሬ ይዞታ፣ መጪና ቀጣይ አቅጣጫ በልዩ ልዩ ተከታታይ ዝግጅቶች ስንመለከተው የቆየና ወደፊት የምንመለከታቸው ጭብጦች ይሆናሉ። የኢትዮጵያ ህገ መንግስት ስለ ጋዜጠኝነት ምን ይላል? የጸረ ሽብር ህጉስ አንድምታ? የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እልባት ካደረገበት ይጀምራል። አቶ ሙልጌታ አሁንም ወደ ኢትዮጵያ መገናኛ ብዙሀንና የፕሬስ ስራዎች እንመለስና ና በ2001 ዓ ም የቅርቡን እንዲሁም ደግሞ በ1984 የወጡትን የኢትዮጵያ የፕሬስ ህግ በሚል የሚጠሩትን ህጎች ህገ መንግስቱ በመሰረታዊ ሰው ልጆች መብትነት የዜጎች መብት ከማስከበር አንጻር ያስቀምጠውን ተመልክተናል። ሌላ አሁንም የሚበረታውን መዳፉን በመገናኛ ብዙሀን አሰራር ላይ በፕሬስ ላይ ያስቀምጣል የሚል ከፍተኛ ዓለም አቀፍ ትችት የገጠመው እንደ አውሮፓውያን የዘመን አቆጣጠር በ2008 የወጣው የጸረ ሽብር ህግ አለ። በዋናነት የወጣው ሽብርን ለመዋጋት ሆኖ ሳለ የሚበዛውን አቅሙን የመገናኛ ብዙሀን ላይ ነው ጭራሽ ጫና የሚያሳድረው። እንደውም የመገናኛ ብዙሀንን ስራ ለማወቅ የወጣ ነው እስከ ማለት ድረስ ይደርሳሉ። ያን ህግ የሚቃወሙ ወገኖች በሱ ስም የታሰሩ ሰዎችም አሉና እንዴት ይመለከቱታል? ለምሳሌ የጸረ ሽብር ህጉ አንቀጽ ሶስት ንዑስ አንቀጽ ሰባት ብትመለከት ዛቻን በሞት ይቀጣል ስለዛትክ ብቻ ማለት ነው። የተለያዩ ሀገሮች የጸረ ሽብርተኝነት ህግ አላቸው። ጸረ ሽብርተኝነት ህግ መኖሩ አይደለም የሚያከራክረው። ችግሩ የሚመስለኝ እኔ ጸረ ሽብርተኝነት ህግ እንደያገሩ ሁኔታ መቀረጽ ያለበት ነው የሚመስለኝ። አሁን ዋናው ጸረ ሽብርተኝነት ህግ የወንጀል ህጉ ማስተናገድ ያልቻለውን ችግር ለማስተናገድ ተብሎ የሚሰራ ህግ ነው። የወንጀል ህጉ ማስተናገድ የሚችለው ነገር ከሆነ በጸረ ሽብርተኝነት ህጉ ማይስተናገድ ጥሩ ይመስለኛል። ይሄም ህግ ራሱ ተግባር ላይ ሲውል ለምሳሌ አንድ ሰው ዛተ የምትለው መቼ ነው፣ ወይም ሽብርተኝነትን የሚያራምድ ንግግር ወይም ጽሁፍ አወጣ ብለህ የምትለው መቼ ነው የሚሉ ጥያቄዎች የጸረ ሽብርተኝነት አዋጁ አይመልሳቸውም። በጣም ጠቃሚ ጥያቄዎች ግን እነዚህ ጥያቄዎች ናቸው። ፍርድ ቤት አንድ ሰው ተከሶ ሲቀርብ ለምሳሌ ሽብርተኝነትን አበረታታሃል ወይም ሽብርተኝነትን ለማነሳሳት ጥረት አርገሃል ወይም ተናግረሃል፣ ቀስቅሰሃል ሲባል ምን ማለት ነው? ሽብርተኝነትን ለመቀስቀስ ቅስቀሳ ማድረግ ወይም ሽብር ለመፍጠር ሰውን ማነሳሳት። ማነሳሳት ምን ማለት ነው? መቼ ነው ሰው ተነሳሳ የሚባለው? በንግግር ወይም በጽሑፍ ምንድን ነው መለኪያ? ባጭሩ ሊጋል ስታንዳርዱ ምንድን ነው? ይሄ ነው መታየት ያለበት ብዬ የማስበው። መጀመሪያ ግልጽ የሆነ ነገር አለ። ከኮንስቲቱሽን ጋር በቀጥታ ሊጋጭ ይችላል ተብለው የሚገመቱ አርቲክሎች ነው። ልክ እንዳልኩ ከሕገ መንግስቱ ጋር የሚጻረሩ አንቀጾች እያሉኝ ነው። አዎ፣ አገር የሚጎዳ ንብረት የሚያጠፋ ነገር ለማጥፋት እፈልጋለሁ ወይም አጠፋለሁ ብለህ ስትናገር ዛቻ ነው አይደለ? ያ ዛቻ ከመናገር ነጻነት ጋር ያለው ግንኙነት እና ግጭት የሚለካው እንዴት ነው? በምንድን ነው? መቼ ነው ንግግር ዛቻ የሚሆነው? መቼ ነው ንግግር አገር ያጠፋል ሰው ይጎዳል ተብሎ የሚታሰበው? መቼ ነው ንግግር የህግ ድጋፍ የሚያጣው? እነዚህ ጥያቄዎች፣ ህጉ ምን ይላል? አንድ ንግግር የሚቀጣው ግልጽ፣ በቅርብ ጊዜ ሊፈጠር የሚችል ከባድ አደጋ መፍጠር የሚችል መሆኑ ሲታሰብ ነው። እንግሊዝኛ ክሊር ን ፕሬዘንት ግሬቭ ዴንጀር ነው የሚለው። ማስ ሚዲያ አንቀጽ አርባ ሁለት ብታዩ እና ማገድ አለ አይደል፣ አንድ ጋዜጣ እንዳይታ ወይም ከታተመም በኋላ እንዳይሰራጭ ይደረግ የለ አንድ ጽሑፍ ከታተመም በኋላ ቢሆን እንዳይሰራጭ የምታግደው አሁን በግልጽ ከባድ አደጋ ይፈጥራል ብለህ ስታስብ ነው፣ በሀገሪቱ ደህንነት ላይ። በእኔ እምነት ፍርድ ቤቶች እንደዚህ አይነት ክስ ሲቀርብላቸው ማየት ያለባቸው የሚመስለኝ ያ የተባለው ነገር ያ የቀረበው ንግግር ወይም ጽሑፍ እንደዚህ አይነት አደጋ ሊፈጥር የሚችል ነው ወይ? አሁን ይሄ ራሱ ራሱ የቻለ በጣም ሰፊ ትንተና ያለው ነገር ነው። ምን ማለት ነው? አሁን ማለት ፕሬዘንት ማለት ምንድን ነው? ምንድን ነው ግልጽ ማለት ምንድን ነው? ከፍተኛ አደጋ ማለት ካልሆነ ግን፣ ለግል አስተያየት ለግል አስተሳሰብና ስሜት ክፍት ናቸው እያሉን ነው አ እነዚህ ነገሮች በሰፊ መተንተን ያለባቸው ናቸው። በሁለቱም በኩል ልትከራከር ይችላለህ። እና በተግባር ላይ ሲውል ሰዎች ተከሰብ ሲቀርቡ ኮንስቲቱሽን ከሰጠው መሰረታዊ ነጻነት ገዢው እንግዲህ ነጻነት ነው ምን ማለት ነው የሚዲያ ነጻነት አለ፣ ግን ገደቡ ኤክሰፕሽን ነው አንዳንድ ጊዜ የምታደርገው ነገር ነው እንጂ በአጠቃላይ ሰው የመናገር ነጻነት በኢትዮጵያ ኮንስቲቱሽን ተጠብቆለታል። ሁለተኛ አንድ ጋዜጠኛ ስራውን ሲሰራ፣ አንድ ጋዜጠኛ ስራውን ለመስራት ዜና ለመስራት ወይም መጣጠፍ ሲጽፍ የሚፈጠሩ የህግ ስህተቶች እና አንድ ጋዜጠኛ ሆን ብሎ ይላል ህጉ ሽብርተኞችን ለማገዝ ሲል የሚጽፈው ልዩነቱ እንዴት ነው ማወቅ የምንችለው? እና ከሽብርተኝነት ጋር በተያያዘ መልኩ ሀሳብን በነጻነት የመግለጽ የሚዲያ ወይም የፕሬስ ነጻነት የሚለው በጣም በጥንቃቄ ልናየው የሚገባ ነገር ነው። ምክንያቱም ቅጣቱ በጣም ከፍተኛ ነው፣ በጣም ከባድ ነው። ሰው ዝታል ተብሎ ሞት የሚፈረድበት ከሆነ ዳኞችና አቃቢ ሕጎች በጣም ከፍተኛ ጥንቃቄ ማድረግ የሚገባቸው ይመስለኛል። አቶ ሙሉጌታ፣ ይሄ አሁን ያስቀመጡት የጸረ ሽብር ሕጉ ድንጋጌውም ሆነ አፈጻጸሙ ምናልባትም ለትርጓሜም ሆነ ላፈጻጸሙ ውስብስብ መሆኑ እንዳለ ሆነው በሌላ በኩል የፖለቲካ ቅዋሜን ለመቅጣት የተደረገ የጋዜጠኝነትና የመገናኛ ብዙሀንን ስራ ለማወቅ የተደረገ ነው ሲሉ በርካታ ዓለም አቀፍ የመገናኛ ብዙሀንና የመብት አስከባሪ ተቋማት በስፋት የተጻፈበት ህግ መሆኑ ይታወቃል። ትርጓሜውም፣ የቅጣቱም ክብደት ተጨማሪ ህግ መውጣቱ ቅድም ያስረዷቸውን ጨምሮ ክፍት ነውና በምን ማወቅ ይቻላል ሰልጣን ላይ ያለ አካል የራሱን ፍላጎት ለማስፈጸሚያነት እንደማያውለው? አሁን አየኸው ወደ ህገ መንግስት ስትመለስ ህገ መንግስቱ ስልጣንን ከፋፍለዋል። መንግስት አንድ ህግ ሲያወጣ ለምን እንዳወጣ ይናገራል። መንግስት ራሱ ግን ህግ ሲያወጣ የተናገረው ነገር እሱ ትክክለኛ ምክንያት ላይሆን ይችላል። አንዳንዴ እኔ ችግሬ እሱ አይደለም፣ ምክንያቱም ህግ ሲያወጣ ለምን እንዳወጣ በትክክል ማወቅ የሚቻል አይመስለኝም። ማለት ህጉ እንዲያወጣ የገፋፋ ነገር ግን ህግ አውጪ የሚባል ሀይል አለ። ያ ህግ ያወጣ ሀይል ህጉን ተግባር ላይ አያውለውም። ሌላ ደግሞ ህግ የሚተገበር ሀይል አለ። ህጉን ደግሞ የሚተረጉም ሌላ ሀይል አለ። አሁን እዚህ ላይ ነው ያለው ችግሩ። ለምሳሌ ኢትዮጵያ ውስጥ ፓርላማው ህግ ያወጣል አደለ? ፓርላማው ህግ ሲያወጣ ካቢኔው ወይም ስራ አስፈጻሚው ደግሞ ህጉን ለማስፈጸም ይሄዳል። ማለት አቃቤ ህግ ይከሳል። አቃቤ ህግ ማለት ያው ስራ አስፈጻሚ ካቢኔው አባል ነው። እንዴት ነው ህጉ የሚያስፈጽመው? ፍርድ ቤት ሄደው ክስ ይመሰርታል ማለት ነው። እንግዲህ እኛ ኮንስቲቱሽን ያሰበው ፍርድ ቤቶች ነጻ ናቸው። ፍርድ ቤቶች ነጻ ከሆኑ ደግሞ ህግ አውጭው እንዳፈለገው ህግ ያውጣ፣ ፍርድ ቤቶቹ ከኮንስቲቱሽኑ ጋር አገናዝበው የራሳቸው ነጻ ውሳኔ ይሰጣሉ ነው። አሁን ነጻ የሆነ ፍርድ ቤት ካለ ህግ አውጭውን መቆጣጠር የሚችል ሌላ ነጻ የሆነ ተቋም ስለሚኖር ግለሰቡ የሚከላከልለት ሀይል ያገኛል። ምክንያቱም ፍርድ ቤቶች ኖርማሊ ስራቸው የግለሰቦችን ነጻነት መጠበቅ ነውና እንደዚህ ጋርዲያን ኦፍ ሊበርቲ የሚባሉት ማለት ነው። ስለዚህ በዚህ አመለካከት ላይ የተመሰረተ ነው የኮንስቲቱሽኑ መዋቅር። በተግባር ለምሳሌ ብዙ ሰዎች ምን ብለው ይከራከራሉ? ፍርድ ቤቶች ነጻ አይደሉም። በእውነት ፍርድ ቤቶች ነጻ ካልሆኑ በጣም ሲሪየስ ችግር ነው የሚኖረው። ይሄ ክፍፍሉ ትርጉም አልባ ይሆናል ማለት ነው። ስልጣን ካልተከፋፈለ ደግሞ ተሰበሰበ ማለት ነው። ከተሰበሰበ ደግሞ ኦብቪየስሊ የግለሰቦች ነጻነት ያው የሚጠብቀው ያጣና ትርጉም የለሽ ይሆናል። ዝም ብለው ኮንስቲቲዩሽኑ የቃላት ጨዋታ ብቻ ይሆናል ማለት ነው። ስለዚህ አንድ ህግ የታለመለትን ግብ መምታት የሚችለው እነዚህ የተለያዩ የመንግስት አካላት ስራቸውን ልክ ህገ መንግስት ላይ በተቀመጠው መንገድ በትክክል መስራት ሲችሉ ብቻ ነው። ኢትዮጵያ ውስጥ አሁን ስራ አስፈጻሚው አካል ብዙ ስልጣን አለው ተብሎ የሚወቀሰው ከሚገባው በላይ። ለዚህም ነው ስራ አስፈጻሚው ፍርድ ቤቶች ላይ ተጽዕኖ ያደርጋል ተብሎ የሚወቀሰው። ምን ለማለት ነው? እነዚህ የተለያዩ ሶስት ቅርንጫፎች ኮንስቲቱሽን ላይ በተቀመጠላቸው መሰረት ስራቸውን በነጻነት እየሰሩ አይደሉም ከሚል እምነት የመነጨ ክርክር ነው እንግዲህ እየተካሄደ ያለው። በዚህም ምክንያት ነው ብዙ ኢንተርናሽናል ኢንስቲቱሽኖች ወይም ድርጅቶች፣ ተቋማት በዚህ ቀረሽብርግ ላይ እንደዚህ አይነት ክርክር እያካሄዱ ያሉት ብዬ ነው የማስበው። አቶ ሙልጌታ ተፈጻሚነታቸውንና አተገባበራቸውን ለጊዜ እናቆይና የነኝህን ህጎች መንፈስ ቀደም ብሎ ያስቀመጧቸውን መሰረቶች መሟላት በመጠኑ ለመመልከት ብንሞክር ሞክር ቀደም ብዬ የጠቀስኩት ዓለም አቀፍ የሰብአዊ መብቶች ድንጋጌ አንቀጽ አስራ ዘጠኝ ከእንግሊዝኛ ወደ አማርኛ በግርድፉ ሲመለስ ሁሉም ሀሳቡን የመግለጽ ያለ ሌላ ጣልቃ ገብነት አስተያየት ሊኖረው መቻልን አይነታቸው ሳይገደብ በየትኛውም መልኩ በተለያዩ ብዙሀን መገናኛ አማካኝነት መረጃና ሀሳብን ማግኘት መፈለግ ይችላል ይላል። በኢትዮጵያ ህገ መንግስት የተቀመጠውንም ሲያስረዱ ተመሳሳይ ስሜት ያንጸባርቃል። የወንጀለኛ መቅጫ ህጉን ጨምሮ ሌሎች ተደራራቢ ገዳቢ ብለው ተቃዋሚዎቻቸው የሚጠሯቸው ህጎች ባሉበት እነኚህ መብቶች በእርግጥ ለዜጎች በተሟላ መልኩ መድረስ የሚያስችል ሁኔታን አይገድቡም ወይ? የኢትዮጵያ ዋና ችግር የሚመስለኝ አሁን ኢትዮጵያ ውስጥ ያለ ኮንስቲቱሽን ያለበት ጉድለት አይደለም። ኢትዮጵያ ዋና ችግር በእኔ ይሄ ኮንስቲቱሽን እንዳለ ተግባራዊ ማድረግ አለመቻሉ ልክ እንዳልከ አሁን አርቲክል አስራ ዘጠኝ ጠቅሳል ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ይሄ የኢትዮጵያ ኮንስቲቱሽን በቀጥታ የተቀዳው ከዛ ነው ቃል በቃል ሌላ ቀርቶ ኮቨናንቶች ሁለቱ የዓለም አቀፍ ኮቨናንቶች ተወስደዋል እንዳለ እዚህ ተገልብጠዋል በእኔ ጭንቅላት የኢትዮጵያ ኮንስቲቱሽን ለአሁኑ ሳይሆን ለሚመጣው አምስት ዓመት ሁላ እንዳለ ተግባራዊ መሆን የሚችል አይመስለኝም ምንም እየሳስበው በጣም ከመምጠቀው የተነሳ ማለት ነው ያሉት ኢንተርናሽናል ህጎች በሙሉ ተካተዋል። የህገ መንግስቱን እና ቀደም ብዬ ጠቀስኩት ዓለም አቀፉን የሰብአዊ መብቶች ድንጋጌ መንፈሳቸውን መቀራረብ ሁሉ ማየት ይቻላል። እርስዎ እንደገለጡት የወንጀለኛ መቅጫ ህግ አለ፣ እሱ በቂ አይደለም በሚል ከአንድም ሁለት ጊዜ የወጣ የፕሬስ ህግ አለ፣ እንደገና ደግሞ የጸረ ሽብር ህግ ተደርቧል። እነኚህ ሁሉ በጋዜጠኝነትና በመገናኛ ብዙሀን ላይ ዘመቱ ነው የሚሉት ተቃዋሚዎቻቸው እኮ፣ ልክ ነው። ህገ መንግስቱን ያገለግላሉ ተብለው ህገ መንግስቱን ተግባራዊ ሊያደረጉ ይችላሉ ተብለው የሚወጡ ዝርዝር ህጎች የህገ መንግስቱን ፍላጎትና መንፈስ እያራመዱ ነው ወይ ነው ጥያቄው። እዚህም ላይ ነው። ቅድም እንዳልኩ ዛቻን በሞት ስትቀጣ የህገ መንግስቱን ፍላጎት እያራመድክ ነው ወይ? በበኩሌ እኔ ነው ብዬ አላስብም። የዛተ ሰው በሞት ስትቀጣው በአንቀጽ ሀያ ዘጠኝ የተሰጠውን የመናገር መብት ወሰድክበት ብቻ ሳይሆን ትንሽ ሰብአዊነትም የተጨመረበት ይመስለኛል። እሱም ቢሆን አንቀጽ ሀያ ስምንት ይከለክላል። የሰብአዊ የሆነ እርምጃ መውሰድ ራሱ ኮንስቲቱሽን ይከለክላል። እንግዲህ ትርጉም ጉዳይ ሊሆን ይችላል። በስብና ላይ ስለሚፈጸሙ ወንጀሎች በሚለው አንቀጽ ላይ ይከተታል ብዬ የግል አስተያየት አለኝ። ስለዚህ ኮንስቲቱሽኑ በተግባር ለመተርጎም ወይም ተግባር ላይ ለመዋል የምትጠቀምባቸው ዝርዝር ህጎች ኮንስቲቱሽኑ የሰጠህ መብት አንዳንዴ ሲወስዱ ታያዋለህ። ባይዘወ ይሄ የህግ ጸባይ ነው። ይሄ ትግል ደግሞ ይቀጥላል። ግጭት ሁሌ አለ። በኮንስቲቱሽን እና በእነዚህ ሰቦርድኔት ወይም ሌሎች ዝርዝር ህጎች መካከል ግጭት አለ። እንግዲህ ግጭት ሲኖር ወይም ይኖራል ተብሎ ሲታሰብ ኢትዮጵያ ውስጥ ማን ነው ግጭቱ የሚፈታው? የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት እየተከታተለ እነዚህን ግጭቶች ማስታረቅ አለበት። ፍጥነት ማስታረቅ መቸር አለበት ግን ፕሮሰሱ በጣም ረጅም ስለሆነ በተግባር ሲታይ እዚህ አንድ ኬዝ ይዘህ ሄደህ የህገ መንግስት መብትሄ ተደፍረዋል ብለህ የህገ መንግስት ትርጉም ያስፈልገዋል የሚል ክርክር ብታነሳ ረዥም ጊዜ ስለሚፈጅ ምክንያቱም የፌዴሬሽን ምክር ቤት በአመት ሁለቴ ነው የሚሰበሰበው። አቶ ሙልጌታ የመጨረሻ እናደርግ የመገናኛ ብዙሀን ህግ ተለይቶ መገናኛ ብዙሀንን በሚመለከት መልኩ ይነሳ እንጂ ከዋናው የሰው ልጆች መብት ቀደም ብሎ እንደተገለጸውም ሀሳብን በነጻነት ከመግለጽ መብት ጋር የተያያዘ እንደመሆኑ ሰፊ ጉዳዮችን ይነካካል ሌሎች በርካታ ህጎችንም የሚዳስስ ነው እስካሁን ባነሷቸው ጭብጦች የመገናኛ ብዙሀንን አሰራር እንደሚመለከትና እንደሚያይ ሰው እንዲህ ያሉ ሁኔታዎች ቢሻሻሉ ተመልሶ ሊታዩ የሚገቡ ናቸው የሚባሉትን በአለም አቀፍ ተቋማትም ሆነ በመገናኛ ብዙሀን ሰራተኞችና ተቋማት ትችት የሚቀርብባቸውን ጨምሮ የትኞቹ ላይ እንደው ግልጽ መሻሻል ሊደረግ ይችላል ብለው ያምናሉ? የጸረ ሽብር ህጉ መሻሻል ያለበት ይመስለኛል። ቅድም እንደተናገርኩት ተናገርኩት ህገ መንግስቱ የሰጠውን የመናገር ነጻነት የመጋፋት አዝማሚያ አለው ብዬ አስባለሁ። በተለይም ደግሞ በእኛ ሀገር የእድገት ደረጃና በእኛ ሀገር የፍርድ አካላቱ የዕድገት ደረጃ ስታየው በዚህ ህግ መሰረት ተከሰው የሚቀርቡ ሰዎች ራሳቸውን የመከላከል አቅም በኢትዮጵያ ውስጥ ባሉት የህግ ባለሙያዎች ውስንነት በኢትዮጵያ ውስጥ ያሉ አቃቢ ህጎች፣ ፍርድ ቤቶች ምን ስታይ ብቻ በአጠቃላይ በሀገራችን ባለው በጣም የተወሰነ የዕድገት ደረጃ እንደዚህ አይነት ህግ ተግባራዊ ያደረጋለ ስትል እፈጥረዋለሁ ብለህ የምታስበውን ዲሞክራሲያዊ ስርዓት ለመፍጠር የምትሄደው ጉዞ ሳያስፈልግ የሚያረዝምብህ ይመስለኛል እና ከጥቅሙ ጉዳትም ያመዝን ይመስለኛል። ይሄ ህግ መጀመሪያ የመሻሻል እርምጃ ማረፍ ያለበት በዚህ ህግ ይመስለኛል። አቶ ሙልጌታ አረጋዊ፣ የህግ ባለሙያ፣ ቀደም ሲል በአዲስ አበባ ዩኒቨርሲቲ የህገ መንግስትና መገናኛ ብዙሀን ህጎች በመምህርነት ያገለገሉ፣ አመሰግናለሁ ለጊዜው። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ አቶ አሉላ።